በኦሮሞ ፌዴራላዊ ኮንግረስ መሪዎች ላይ ሲካሄድ የቆየው ምርመራ ከተጠናቀቀ በኋላ እንደገና የሃያ ስምንት ቀናት የጊዜ ቀጠሮ መሰጠቱ አግባብ አይደለም ሲሉ የኦፌኮ የሕግ ጉዳዮች ኮሚቴ ሰብሳቢ አቶ ወንድሙ ኢብሳ ለቪኦኤ ገልጸዋል። አቶ ወንድሙ በተጨማሪም ጥብቅና ለቆሙላቸው የፓርቲው አባላት የሆኑ ከሰላሳ በላይ እስረኞች ችሎት ፊት እንዳይቆሙ በፖሊስ መታገዳቸውንም ተናግረዋል። የኦሮሞ ፌዴራላዊ ኮንግረስ መሪዎች የሆኑት አቶ በቀለ ገርባ፣ አቶ ደጀኔ ጣፋ፣ አቶ ደስታ ዲንቃ፣ አቶ ጉርሜሳ እያኖ፣ አቶ አዲሱ ቡላላ፣ አቶ ደረጀ መርጋ፣ አቶ አለሙ አብዲሳ አዲስ አበባ ማዕከላዊ ፖሊስ እስር ቤት ውስጥ ታስረው እንደሚገኙና ስማቸው የተጠቀሰና ሌሎችም እጅግ ብዙ ቁጥር ያላቸው ሰዎች የተያዙት በከበደና ኢሰብአዊ በሆነ ሁኔታ እንደነበር ራሳቸው አቶ በቀለ ገርባ ለዳኛ ማመልከታቸውን ጠበቃቸው አቶ ወንድሙ ኢብሳ ተናግረዋል። ከጀርባ በጣም ተቆጥጦ አምሮ ማለት ነው። እኔ መታሰሪያ አይደለም ሊታሰር ሊጠጠር በሕግ አግባብ ኖኖ ይሆናል ነገር ግን የሚታሰርበት ቦታ ለምን ይከላከላል? ሀያ ሶስት ሰዎችን ሀያ እስኬር ካሬ ሜትር ቦታ ላይ ለአንድ እስረኛ ከዜሮ ነጥብ አንድ ዜሮ ከአንድ ሜትር በታች በሆነ ቦታ ላይ መታሰር ማለት ነው ማለት ነው። አንድ መንግስት ዜጎቹ ማሰር ከፈለገ በቂ የእስር ቦታ ማዘጋጀት አለበት። እንዴት መታሰሪያ ቦታ አጣለሁ? እዚህ ጠባብ ሀያ ሶስት ሰው ነን በሀያ እስክር ሜትር ቦታ ላይ የታሰርን ሰዎች ልብሳችን የቀንን የሌሊትን፣ ጫማ ፖፖ ሌሊት የምጠቀሙበት አነቴሽን በጣም ችግር ስላለ ሽን መሽኛ ቦታ የለም። አስራ ሁለት ሰዓት ሰሞኑ አካባቢ አስራ ሁለት ሰዓት ላይ ሽንት ቤት ይዘጋል። ጠዋት ነው የምነሳው እና ሀያ ሦስት ሰው በዚህ በጠባብ ቦታ ላይ በተረከዛቸው ላይ ቁጥጥ ብሎ ነው። በጎን ማረፋ የለንም። ስለዚህ እኔ መንግስት አስሮች ማሰራ ቦታ ካከለከለኝ ሰው በኋላ ለምን ወስቃለኝ? አይደለም መንግስትም ይሄ ፍርድ ቤትም ዓለም አቀፍ ሚዲያዎችም ይህን ነገር እንዲረዱልን እንፈልጋለን። ልታሰር፣ ልመርመር ህጉ በሚያደርገው ያደርጋል። ነገር ግን የመታሰረ ቦታ ማጣቴ ለመኖር እንዳልፈለጉ ተረድቼ እኔም ለመኖር ፍቃደኛ አይደለሁ። የተከበረው ፍርድ ቤት ይሄን አሻሽልልኛል። ፍርድ ቤቱን ሆነው ፖሊሶችን ጠየቀ። ፖሊሶቹ ያው የተለመደው የሚባለው ውሸት ነው ምሉት ይህም ከዚሁ ቀጥዬ አንደኛ ብዙዎቹ እስር ቤት ጭለማ ቤት ነው የምንታሰረው፣ ይላሉ እንደበደባለን ይላሉ። ይሄ በጣም ኢ-ሰብአዊ ነገር ነው። እስረኞቹ በዚህ ሁኔታ ተማርረው የረሃብ አድማ በመምታታቸው በአንድ ክፍል ውስጥ የተያዘው ሰው ቁጥር ወደ አስራ ሰባት ሰው ዝቅ ማለቱን የኦፌኮ ምክትል ሊቀመንበር ቀደም ሲል አስታውቀዋል። እስሩም ታሳሪውም በጣም ብዙ እንደሆነና እስረኞች ወደ ማዕከላዊ የሚገቡት ከመላ ኦሮሚያ መሆኑን እርሳቸው ብቻ እስከ ሀምሳ ስድስት ለሚሆኑ ሰዎች ጥብቅና መቆማ ቸውን አቶ ወንድሙ ኢብሳ ገልጸዋል። በእነ አቶ በቀለ ገርባ ጉዳይ የህግ አፈጻጸም ጥሰት መኖሩንም ጠቁመዋል። በተለይ ደግሞ እነ በቀለ ገርባ፣ ደጀኔ ጣፋ፣ ደስታ ድንጫ፣ ጉርሜሳ እና አዲሱ ቡላላ የሚባሉ የፓርቲ አመራሮች የፓርቲ እና የወጣቶች ክ አመራሮችን በሚመለከት እና ከእነሱ ጋር ያሉትንም በእንደዚህ አይነት ስንከታተል ነበር። አሁን መጋቢት አስራ አምስት ቀን በቀለ ገርባ፣ ደጀኔ ጣፋ እና አዲሱ ቡላላ ክርክራቸው ወይም ምርመራቸው አልቆ በፖሊስ ተፈራርሟል። ሶስቱ ሰው እና ከተፈራረሙ በወንጀል ስነ ስርዓት ህግ ቁጥር በኢትዮጵያ ወንጀል ስነ ስርዓት ህግ ቁጥር ማለት ነው ሀያ ሰባት በሚያዘው መሰረት አንድ ተጠርጣሪ ከፖሊስ ጋር ከተፈራረመ ምርመራ ያልቋል ማለት ነው በቀጥታ የሚመለከተው ፍርድ ቤት ይቀርባል እንጂ ዳግም ቀጠሮ አይጠየቅበትምና ይህም በሚመለከት ጠንከር ያለ ሕጋዊ ጥያቄ ያነሳው እነዚህ ሶስቱ ወደ ሌላ ቀጠሮ ሀያ ስምንት ቀን መጠየቅ የለበትም እያቀረብኩኝ እውነትም ስታይ ለነዚህ ለሶስቱም ሰዎች ምርመራ ላይ ጨረሱትን ሀያ ስምንት ቀን ተጠይቀዋል። ይሄ ለምን ሆነ? ለምን ዳኛ ማነሳና ድጋፍ ፈጠይ መዝገቡ ነው እንጥስ ባል መዝገቡ የለም መዝገቡም እንዲያመጡ ብሎ አዘዘና ዳኛ ከሁለት ሰዓት ቆይታ በኋላ መዝገቡ ሲመጣ ፍርድ ቤቱ መዝገቡን አገለባብጦ የቅድመ በምርመራ ስራ ተጀምሯል። አሁን ይሄ የመጨረሻው ነው። ስለዚህ አሁን የነበቀላ ገርባን አለቀብባልም ግድ የለም ይሄን አንድ ጊዜ መቀነስ አልችልም። መርማሪዎቹ ስምንት ቀን ስለጠየቁ አዋጅም ስምንት ቀን ስለምንሄድ ከዚህ መቀነስ አልችልም እና በዚህ አደርጋለሁ ይሄ መጨረሻ ብለውኝ ወጣን እናም የምርመራ ሂደታቸውን ጨርሰዋል የተባሉት የአቶ በቀለ ገርባ የአቶ ደጀኔ ጣፋ እና የአቶ አዲሱ ቡላላ ጉዳይ ለፊታችን መያዝ ሀያ ሰባት መቀጠሩን አቶ ወንድሙ አመልክተዋል ከዚያ በተጨማሪ ጠበቃው አቶ ወንድሙ ለደንበኞቻቸው እንዳይቆሙም ፖሊስ ወደ ችሎት እንዳይገቡ ያገዳቸው መሆኑን ገልጸዋል በእለቱ ሀያ ሰባት ሰዎች ነበሩ ቀጠሮ የምነበረባቸውና እኔም የሚከታተለው ሀያ አራተኛ ነው አሁን እነ በቀለ አንድ ጊዜ ሶስት አንድ ጊዜ አምስት ስድስት ሰዎች በተራ በተራ ስለምገም የነበቀለን ይህን ክርክር በዚያ አይነት ተብስተን ሲመጣ ፖሊሶቹ ፌደራል ፖሊሶቹ እና መርማሪዎቹ አትገባም አለ። ምንድነው ይሄው ውክልና አምጣ። በኢትዮጵያ ወንጀል ስነ ስርዓት ሕግ መሰረት ለአንድ ወንጀለኛ መንግስት ራሱ ጠበቃ ያቆማል። ተጠርጣሪዎቹ ደግሞ በራሳቸው ጊዜ ጠበቃ ካገኙና ጠበቃ የሚቆምላቸው ያለው ካለ

ክዳት ነው። ይሄን ነገር አናደርግም ነው። ይሄን አናደርግም ነውና በእንደዚህ አይነት ለቀጣዮቹ ለአስራ ሦስቱ ሰዎች እስካሁን ድረስ ችሎቱን መከታተል አልቻልኩም። ለሌሎች ግን ከዚያ ወዲያውን ዛሬም እንደዚህ ለሌሎች ተጠርጣሪዎች ያለው ጠቅላይ ሚኒስትሩ የመልካም ማስተዳደር እጦት የወለደው ችግር ብለው በጠሩት የኦሮሚያ ጉዳይ ጣታቸውን ከራሳቸው በቀር ማንም ላይ እንደማይቀስሩ ተናግረዋል። በዚህ ሁኔታ ታዲያ የደንበኞቻቸውን መታሰርና የጠቅላይ ሚኒስትሩን መግለጫ አቶ ወንድሙ እንዴት ያዩታል? ሁኔታዎች ብሶባቸዋል። የሕገ መንግሥቱን ድንጋጌዎች በሚጥስ ሁኔታ እስረኞችን እኔም ቤተሰብም ማየት አልቻለም ይላሉ አቶ ወንድሙ። ይህንም ጉዳይ ኦሮሞ ፌዴራል ኮንግረስ አልቀሰቀሰም። እንደ ማንኛውም ህዝብ ጥያቄ ያቅርብናል። ጥያቄ በሰላማዊ መንገድ በህግ አግባብ ይፈታ እንጂ ይህን ጉዳይ አንድ አካል የቀሰቀሰ የሚለው የህዝቡም ብሶትና ችግር ሌሎች ፖለቲከኞች፣ የፖለቲካ ፓርቲዎች ሊጠቀሙበት ይችላሉ። መንግስት የምለው እያዳ ይዳ ቀሰቀሰ የሚባለው በተጨባጭ እንቅስቃሴ ጋር ስለማይሄድ ከሁለቱ ጥያቄዎች በሶስተኛና በአራተኛ ቀን ጭራሽ በደንበኞቼ ላይ በኦሮሚያ ውስጥ እስሩ ነው የጨመሩ። በፊት ጊዜ እስረኞቹን አስረው በአራት ሰዓት ውስጥ ፍርድ ቤት ማቅረብ ነበር የጠቅላይ ሚኒስትሩ ይቅርታ መጠየቅ ፈቃዱ ይሄ በ- አራት ሰዓት ውስጥ እስረኛ ፍርድ ቤት ይቀርባል የሚለውን አስቀርቶ በእያንዳንዱ ወረዳዊ አስር ቀን፣ ሀያ ቀን፣ ሰላሳ ቀን እየታሰሩ ቤተሰቦቻቸውን እየፈረሙ ከማስወጣት ውጪ ይሄ የጠቅላይ ሚኒስትሩ ይቅርታ መጠየቅ፣ ይሄ ሰዎቹን ማስፈታት አይደለም። እነ በቀላ ገርባ የፓርቲ አመራሮችም ላይ የበለጠ ጫና ነው የፈጠረው። ለምሳሌ አሁን የእስረኛ ቁጥር በአንድ ጠባብ ክፍል ውስጥ ከሀያ በሀያ ስኬር ካሬ ሜትር ቦታ ላይ ሀያ ሶስት የደረሰው ጠቅላይ ሚኒስትሩ መግለጫ በሰጠው በማግስቱ ነው። ስለዚህ ህዝቡም የሚለው ይሄ ነገር የተለመደ የመንግስታችን የአማላይ ቃል ነው። የምን ነው ወደ ማንም አካል ጣቱን አንቀስልም ቃል እኮ ኦፈኮኮ ይሄ ምን ጉዳይ አስቀድሞ ለመንግስት ምክር የሰጠ ነው። ምክር ብቻ አይደለም ማስተማር ጭምር። የኦፌኮ ሊቀመንበር ዶክተር መረራ ጉዲና አረ ባካችሁ ሄድ ይህንን ህዝብ በትክክል ለመምራት ቃልና ተግባር ያገናኙ ብሎ መከራ ነው። ጠቅላይ ሚኒስትሩ መግለጫ ከሰጡ ወዲህ አሁን ምንድን የተጨመረው ነገር? ጠቅላይ ሚኒስትሩ ይህን ቅርታ ከጠየቁ ወዲህ እስረኞቹ የት እንዳሉ አይታወቅም። በዛ ላ ደግሞ ፍርድ ቤት መጥረም እናቀርተዋል። እሱ በቃ ኦፊሻል እኮ ሄዶስ ይጠይቅ። በቃ ሄዶስ ለምሳሌ አሁን ዱጉዳ ቦራ አድጋ የሚባል ወረዳ ሄጄ ለመጠየቅ ፈልጌ አልቻልኩኝም። እዛ ወረዳ ድረስ አጠይቅም ነው የምልህ። የሚያሳዝን ነገር ነው ነው ከምን ጊዜ የባሰ የሂድ ጊዜ ጠቅላይ ሚኒስትሩ አማላይና በተግባር በእውነት ነው። አሳዛኝ ነገር ነው ነገር አሰልጣኞችን አብዛኞችን እንደሚያዝኑበት ነው የሚረዳው። ምክንያቱም አንድን ይቅርታ መጠየቅ አልነበረበትም። ይቅርታ ከተጠየቀ ደግሞ ይቅርታ ትርጉም እንዲኖረው ያስፈልጋል። እንዲህ የህግና የህግ አግባብ በፍርድ ቤት ሳይቀር እየተጣሰ ነው በሚሉበት ሁኔታ ወደፊት ምን ማድረግ ነው ሀሳባቸው? አቶ ወንድሙ ይቀጥላሉ። የምናደርገው አንድና አንድ ነው። በሰላማዊና በሰላማዊ መንገድ በሰላማዊ ቋንቋ ለመንግስት አቤቶተና ጩኸትን ሳናቋርጥ ሳናቋርጥ ማቅረብ ነው። የኢትዮጵያ ህገ መንግስት አንድ መቶ ስድስት አንቀጽ ነው ያለው ከእነዚህ አንድ መቶ ስድስት አንቀጾች ምናልባት ይሻሻሉ ቢባል ወይ ደግሞ አስቸጋሪዎች ናቸው ቢባል በቁጥር ከሀያ አይበልጡም። ሰማና ሰባ የአገሪቷ ህገ መንግስት በአፍሪካ ደረጃም ሆነ በዓለም አቀፍ ደረጃ ወደፊትም በጣም ሊሻሻሉ የማይችሉ ናቸው። እነዚህ ሰባና ሰማና አንቀጾች አንድ ሶስተኛውን ስራ ላማዋል ነው ያቃተው ይህ መንግስት።

የኢትዮጵያ ህገ መንግስት ማንም ሰው እጁ በተያዘ በአርባ ስምንት ሰዓት ውስጥ ዳኛ ፊት እንዲቀርብ ማንም የተያዘ ሰው በቤተሰቡ በህግና በጤና ባለሙያዎች እንዲጎበኝ ያዛል። አቶ ወንድሙ ስለ ጠቀሷቸው ሮሮዎችና ቤቱታዎች እንዲሁም ሌሎችም የህግ ጥያቄዎችን ይዘን ከአራዳው የመጀመሪያ ደረጃ ፌዴራል ፍርድ ቤትና ከወንጀል ምርመራም ከሌሎችም ባለሙያዎች ማብራሪያ ለማግኘት ጥረት እያደረግንን የምናገኘውን ይዘን እንመለሳለን።